መዝሙር አንድ መቶ ስምንት ልቤ ጽኑ ነው አቤቱ፣ ልቤ ጽኑ ነው። እቀኛለሁ በክብሬም እዘምራለሁ በገና ሆይ ተነስ፣ መሰንቆም እኔም ማልጄ እነሳለሁ። አቤቱ በአሕዛብ መካከል አመሰግንሃለሁ፣ በወገኖችም መካከል እዘምርልሃለሁ። ምሕረትህ በሰማይ ላይ ታላቅ ናትና፣ እውነትህም እስከ ደመናት ድረስ ነውና። አቤቱ በሰማያት ላይ ከፍ ከፍ በል፣ ክብርህም በምድር ሁሉ ላይ ትሁን። ወዳጆች ይህ ይድኑ ዘንድ በቀኝህ አድን፣ አድምጠኝም። እግዚአብሔር በቅድስናው ተናገረ፣ ደስ ይለኛል። ሴኬምንም እካፈላለሁ፣ የሱኮትንም ሸለቆ እሰፍራለሁ። ገላአድ የእኔ ነው፣ ምናሴም የእኔ ነው፣ እፍሬምም የራሴ መጠጊያ ነው። ይሁዳ ንጉሴ ነው፣ ሞዓብ መታጠቢያዬ ነው፣ በኤዶምያስ ላይም ጫማዬን እዘረጋለሁ። ፍልስጤም ይገዙልኛል። ወደ ጽኑ ከተማ ማን ይወስደኛል? ማንስ እስከ ኤዶምያስ ይመራኛል? አቤቱ፣ የጣልህን አንተ አይደለህምን? አምላክ ሆይ ከሠራዊታችን ጋር አትወጣም። በመከራችን ረድኤትን ስጠን፣ የሰውም ማዳን ከንቱ ነው። በእግዚአብሔር ኃይልን እናደርጋለን፣ እርሱም የሚያስጨንቁንን ያዋርዳቸዋል።